የ26 የአፍሪቃ ሀገራት መሪዎች ትናንት በግብፅ የሻርም ኤልሼክ ከተማ በእንግሊዘኛ ምህፃሩ ቲኤፍቲኤ በመባል የሚጠራ አንድ ነፃ የንግድ ቀጠና ለማቋቋም የተፈራረሙት ስምምነት ከካይሮ እስከ ኬፕ ታውን ያሉ ሀገራትን የሚያጠቃልል ይሆናል። የምስራቅ አፍሪቃ የንግድ ማህበረሰብ፣ የደቡባዊ አፍሪቃ የልማት ትብብር ድርጅት በምህፃሩ ሳዴክና የምስራቅና የደቡብ አፍሪቃ የጋራ ገበያ በምህፃሩ ኮሜሳ በጋራ ሊያቋቁሙት ያሰቡት ይኸው ነፃ የንግድ ቀጠና በያመቱ ከአህጉሩ ጠቅላላ ገቢ መካከል 51 ከመቶውን ይሸፍናል። በለንደን ብሪታንያ የሚገኘው የስታንዳርድ ቻርተርድ ባንክ የአፍሪቃ ኢኮኖሚ ምርምር ክፍል ኃላፊ ሬዛ ካን እንደታዘቡት አዲሱ ነጻ የንግድ ቀጠና ስምምነት በአፍሪቃ የአካባቢ ማህበራት መካከል ያን ያህል ያልዳበረውን የንግዱን ግንኙነት የሚያጠናክር ይሆናል። አፍሪቃ ከሌሎች በመልማት ላይ ካሉት አካባቢዎች ጋር ስትነጻጸር በተለያዩ የአህጉሩ የአካባቢ ማህበራት መካከል ንዑስ የንግድ ግንኙነት ያለባት ቦታ ናት። በመጨረሻ የወጡ መዘርዝሮች እንዳሳዩት በዚህ ረገድ በጣም አነስተኛ መሻሻል ብቻ ነው የታየው፣ ብሎም ከ12 ከመቶ ወደ 14 ከመቶ እድገት ብቻ ነው የተመዘገበው። ተፈራራሚዎቹ የንግድ ማህበራት አባል ሀገራት ከአምስት ዓመት ድርጅ ድር በኋላ ትናንት የደረሱትን አንድ ትልቅ የንግድ ቀጠና የማቋቋሙ ስምምነት ተግባራዊ በሚያደርጉበት ጊዜ ምናልባት ፉክክር ሳያሳስባቸው የንግድ ግንኙነት ማካሄድ ይችሉ ይሆናል በሚል ተስፋ ተደርጓል። ለአፍሪቃ እድገት እንደ ትልቅ እርምጃ የታየው ይኸው ስምምነት እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም በተግባር ይተረጎም ዘንድ የተፈራራሚ ሀገራት ምክር ቤቶች በቀጣዮቹ ጊዜያት የእቅዱን ሰነድ ማጽደቅ ይጠበቅባቸዋል። ይህ ግን ቀደም ካሉ ተሞክሮዎች ሲታይ ቀላል እንደማይሆን ነው ሬዛ ካን የሚገምቱት። ቁልፉ ጉዳይ የስምምነቱ ተግባራዊ መሆን አለመሆን ነው። እርግጥ ብዙ አፍሪካውያት ሀገራት ቀደም ሲል የተለያዩ ሀገራት አቀፍ ስምምነቶችን ቢፈራረሙ ተግባራዊ ባለማድረጋቸው ዘውትር ይወቀሳሉ እና አዲሱ ስምምነት ስራ ላይ እስኪውል ድረስ ጥቂት ዓመታት መውሰዱ አይቀርም። ያም ቢሆን ግን ጥሩ ጅምር ነው እና አህጉሩ ወደፊት የመራመዱ ሂደት ስምምነቱ ተግባራዊ በሚሆንበት ደረጃ ላይ ጥገኛ ይሆናል። ሶስቱ የአካባቢ የንግድ ማህበራት በዙር በሊቀመንበርነት ከሚመሩት ከአዲሱ የነፃ የንግድ ቀጠና መቋቋም ደቡብ አፍሪቃንና ግብፅን የመሳሰሉ ትልልቆቹ ኢኮኖሚያዊ ኃይላት እንዲሁም የምርቱ ኢንዱስትሪ ያን ያህል ያልተስፋፋባቸው ንዑሱ ኢኮኖሚ የሚታይባቸው አፍሪቃውያት ሀገራት ተጠቃሚ ይሆናሉ። በግብፅ የተፈረመው የትናንቱ ስምምነት በምዕራብ አፍሪቃ መንግስታት የኢኮኖሚ ማህበረሰብ በምህፃሩ በኤኮዋስ የሚጠቃለሉ አባል ሀገራትን 177 ሚሊዮን ነዋሪና ወደ 600 ቢሊዮን ዶላር የሚጠጋ ጠቅላላ ብሔራዊ ገቢ ያላትን ናይጄሪያን አያጠቃልልም። ይሁንና አንድ አህጉሩን ሁሉ የሚያጠቃልል ነፃ የንግድ ቀጠና ለሚቋቋምበት ድርጊት እንደ ጥሩ ጅምር ታይቷል። አፍሪቃውያን መሪዎች የፊታችን ሰኔ 15ና 16ን በጆሃንስበርግ ደቡብ አፍሪቃ በሚያካሂዱት የአፍሪቃ ህብረት አብይ ጉባኤ ላይ ወደ አንድ አህጉር አቀፍ ነፃ የንግድ ስምምነት የሚያመራ የሁለት ዓመት ድርድር ፕሮጄ እንደሚያነቃቁ ተገልጿል።